ስፖርት በቶሮንቶ ማራቶን የሩጫ ውድድር ኢትዮጵያውያኑ ተፎካካሪዎች ድል ቀንቷቸዋል ከሶስተኛ ደረጃ በስተቀር ከአንደኛ እስከ አራተኛ ተከታትለው ገብቷል በወንዶች የሶስተኛነት ደረጃ ተገኝቷል ብሪታንያዊው የመርሴዲስ አሽከርካሪ ሎዊስ ሃሚልተን የዘንድሮ አጠቃላይ ውድድር ዋንጫ ሊያነሳ ተቃርቧል ሳምንት በሜክሲኮ ፉክክር ካሸነፈ ለአራተኛ ጊዜ ድሉ የሱ ይሆናል ማለት ነው ቡንደስሊጋና ፕሪምየር ሊግ ጨዋታዎችንም እንዳስሳለን አብራችሁን ቆዩም በቅድሚያም አትሌቲክስ ትናንት ቶሮንቶ ካናዳ ውስጥ በተከናወነ የማራቶን ሩጫ ውድድር ኢትዮጵያዊ አቱ በድል አጠናቋል። በቶሮንቶ ማራቶን ለመጀመሪያ ጊዜ ተሳታፊ የሆነችው ኢትዮጵያዊቷ አትሌት ማርታ መርጋ ሁለት ሰዓት ከ28 ደቂቃ ከ17 ሰከንድ በመሮጥ አንደኛ ሆናለች። በውድድሩ ሌላኛዋ ኢትዮጵያዊት ሱቱሜ አሰፋ ሁለተኛ ደረጃን አግኝታለች። ከማርታ በአንድ ደቂቃ ከ7 ደቂቃ ነው የተበለጠችውም። የሶስተኛ ደረጃውን ያገኘችው ሳራ ጀቤት የተባለች የኬንያ አትሌት ስትሆን እሷን ተከትላ ኢትዮጵያዊቷ ፋ ማሳዶ በአራተኛነት አጠናቃለች። በአንጻሩ ኬንያውያን ጎልቶ በወጡበት የቶሮንቶ ማራቶን የወንድ አትሌቶች የሩጫ ፉክክር ፊልሞን ሮኖ ክብረ ወሰን በማሻሻል የአንደኛ ደረጃን ተጎናጽፏል። ፊልሞን አንደኛ የወጣው ከሶስት ዓመት በፊት በኢትዮጵያዊው የማራቶን ሯጭ የማነጸጋ የተይዞ የቆየውን ሰዓት በሶስት ሰከንዶች በማሻሻል ነው። ፊልሞን ሮኖ በትናንቱ ፉክክር የገባበት ጊዜ ሁለት ሰዓት ከስድስት ደቂቃ ከ51 ሰከንድ ነው። ክብረ ወሰን በማሻሻሉ 50 ሺ ዶላር በአጠቃላይ 115000 ዶላር ይዞ ነው ወደ አገሩ የሚገባው ፊልሞን። በዚህ ውድድር ዲክሰን ቹምቤ ሁለተኛ ሲወጣ፣ ኢትዮጵያዊው አትሌት ሰለሞን ደቅሲሳ የሶስተኛነት ደረጃን አግኝቷል። በ28ኛው ዓመታዊ የቶሮንቶ ማራቶን ሩጫ ወደ 25000 ግድም ተወዳዳሪዎች መሳተፋቸው ተገልጧል። ተወዳዳሪዎቹ በሶስት ዘርፍ ማለትም በ5 ኪሎ ሜትር፣ በግማሽ ማራቶንና በማራቶን ነው የተሳተፉት። ከ74 ሀገራት የተውጣጡ ሯጮች በተሳተፉበት ፉክክር ወደ 200 ግድም ካናዳ ውስጥ የሚገኙ ድርጅቶች ለቶሮንቶ ዋተር ፍሮንት ማራቶን 3.5 ሚሊዮን ዶላር ግድም መለገሳቸው ተዘግቧል። እግር ኳስ በአዲስ አበባ ከተማ ዋንጫ አሸናፊዎች ግጥሚያ በደጋፊዎች መካከል በተነሳ ረብሻ የደረሰው አይነት ጉዳት እንዳይከሰት የሚመለከታቸው አካላት ትኩረት ሊሰጡበት እንደሚገባ ተገለጠ። ቅዱስ ጊዮርጊስ ኢትዮጵያ ቡናን አንድ ለዜሮ ባሸነፈበት በአዲስ አበባ ስታዲየሙ የትናንቱ የእግር ኳስ ግጥሚያ ታዳሚያን ወንበር እየነቃቀሉ በመወራወር ጉዳት ሲያደርሱ ታይቷል። ጨዋታውን የተከታተለው የሶከር ኢትዮጵያ ድረገጽ መርሃይ አርታይ ኦምና ታደለ በስፖርታዊ ጨዋነት መጓደል ምክንያት በተቀሰቀሰ ግጭት ሰዎች መጎዳታቸውና ጨዋታው ደብዝዞ መጥፎ በሆነ ሁኔታ መጠናቀቁ ያሳዝናል ሲል ገልጧል። ኦምና በጨዋታው ወቅት ለየት ባለ መልኩ የታዘበውን በማብራራት ይጀምራል። ጨዋታውን ቅዱስ ጊዮርጊስ አንድ ለዜሮ ያሸነፈ አንተ እንዳልከው ኮዲቫላዊ ኢብራሂም ኮፋና ነበር ድቡን ያስቆጠረው ኢብራሂማ ኮፋና ከዚህ በፊትም አምና በተደረገው የተመሳያ የአዲስ አበባ ከተማ ዋንጫ ኢትዮ ቅዱስ ጊዮርጊስ መረት በዜሮ ሲያሸንፍ እና ዋንጫ ባለቤት ሲሆን ይሄ ተጫዋች ነበር ግቦቹን ያስቆጠረ። አሁንም ድጋሜ ግብ አስቆጥሮ ክለቡን ዋንጫ ባለቤት አድርጓል። በእንቅስቃሴ ደረጃም በጣም ከዚህ እንዳየናቸው ሸገር ደርቢች በጣም የደከመ እንቅስቃሴ ታየበት እና ብዙም ማራኪ የምትላቸው የፓስ ያልታየበት በብዙ ሙከሮች ያልታጀበ ነበር። ከሱ ይልቅ ትኩረት የሚስበው በስፖርት ጨዋነት መጓደል ምክንያት ሰዎች መጎዳታቸው እና በተለይ በካታንጋ አካባቢ በተቀሰቀሰ ግጭት አደጋዎች መፈጠራቸው ሰዎች ተጎድተው የሕክምና እርዳታ ሲያገኙ ያየንበት እና ሁለተኛው አጋማሽን በዚህ ምክንያት ለረጅም ደቂቃ ሳይካሄድ ለረጅም ደቂቃ ቆይቶ ነበር እንዲጀምር የቻለው። ካታንጋ አካባቢ በጣም የነበረው ጥረትና የስፖርታዊ ጨዋነት መጓደልን ተከትሎም ጨዋታው ትንሽ ደብዘዝ ብሎ እንዲያልቅ ሲጀምር የነበረው ድባብ መጨረሻ ላይ ድባቡ በጣም ቀዝቅዞ ደብዘዝ ብሎ መጥፎ በሆነ ሁኔታ የተጠናቀቀ ጨዋታ ነበር። ቅድም አንተ እንደጠቀስከው ቅዱስ ጊዮርጊስና ቡና ሲገናኙ የኢትዮጵያ ቡና ቡድን ሲገናኙ ብዙ ጊዜ ደጋፊዎች መሀል ያለ የባላንጣነት ስሜት አለ። አንዳንድ ጊዜ ደግሞ እንደዛ ልኩን ያጣማ አይነት ባለአንጣነት ይታያል ግን የትናንትናው ምንድን ነው? በትክክል የተፈጠረው ነገር ምንድን ነው? ትናንትና እስከ አርባ አምስተኛው ደቂቃ ድረስ ምንም አይነት ችግሮች አልተመለከትንም። ጨዋታውም ሲጀመር የሁለቱ ክለብ ደጋፊዎች ላሳዩት በተለይ በዘንድሮ ድጅ ዓመት በሲቲ ካፕ ማለት ነው በከተማ ዋንጫ ባሳዩት ጥሩ ባህሪ የምስጋናም ዋንጫ ራሱ ከከተማ ከአዲስ አበባ ከተማ እግር ኳስ ፌዴሬሽን ተበርክቶላቸው ነበር የተጀመረው የመጀመሪያ አጋማሽ እንደተጠናቀቀ ግን ቅዱስ ጊዮርጊስ መሪ ከሆነ በኋላ ካታንጋ አካባቢ ላይ ወንበሮችን ነቅሎ የመወራወር በሁለቱም ደጋፊዎች መካከል ነው ተጀመረ እና በሁለቱም ደጋፊዎች መካከል እቃዎችን፣ ወንበሮችን እና ድንጋዮችን ሲወረውሩ የነበሩ ደጋፊዎች ነበሩ። ይባስ ብሎ ደግሞ አንዳንድ በሁለቱ ክለብ ደጋፊዎች የጸጥታ ማስከበርና ስርዓት ማስከበር የተሰማሩ ሰዎች እንዲሁም የፖሊስ አባላት ብዙም እምብዛም ይህን ነገር ለመከላከል ሲችሉ አልተመለከትም። በተለይ ቦታውም በጣም ሁልጊዜ ችግር የሚነሳበት እንደመሆኑ አነስተኛ መጠን ያለው የፖሊስ ኃይል እዛ ቦታ መኖሩን ተከትሎም ደግሞ ይበልጥ ግጭቱ እንዲባባስ ያደረገው ይመስለኛል። ከዚህ በፊትም ብዙ ቦታ ብዙ ጊዜ ተብሏል። የስፖርት የጨዋነት መጓደል ኢትዮጵያ ውስጥ በተለይ በኢትዮጵያ እግር ኳስ እየተደጋገመ ነው። እግር ኳሳችንን ለምታውቀው አሁን በጣም እየደከመ የመጣ ነው። ከአመት አመት እየወረደ የመጣ እግር ኳስ ያለን ይባስ ብሎ ደግሞ የስፖርት የጨዋነት መጓደል ተጨምሮበት የት እንደሚያደርስ ነው ምንም መጠራቀር አችልም። ብዙ ነገሮች ከእንደዚህ አይነት ሜዳዎች መጥተው ብዙ ብዙ ነገሮች ሊያሳዩ እንችላሉ። ጥንቃቄ መወሰድ እንዳለበት በተደጋጋሚ ተነግሮ እንግዲህ በዝርዝር አስቀምጠዋል። ምንድን ነው መደረግ ያለበት ትላለ። ለምሳሌ ቡድኖቹን ከመመልከት የቡድኑ አመራሮች ምን ማድረግ አለባቸው? የእግር ኳስ ፌዴሬሽን ምን ማድረግ አለበት? ራሱ ስቴዲየም ውስጥ ያለው ቅድም ጠቅሳል፣ ወንበሮች ተነቃቅለው የተወረወሩት ብላል። ስቴዲየም ውስጥ ያሉ ነገሮችን እንደዚህ ጎጂ ነገሮችን ከማስወገድም አንጻር በአጠቃላይ እስኪ ከቡድኖች ከእግር ኳስ ፌዴሬሽን ከስታዲየም ምን ይጠበቃል? ይጠብቃል ትላል። ስፖርታዊ ጨዋነቱ ተደጋግሞ የተባለበት ስለሆነ ማለት ነው። ክለቦች በተደጋጋሚ ለደጋፊዎቻቸው ትምህርትን መስጠት ነው። እንግዲህ እንደዚህ አይነት ነገሮችን ልታሻሽል የሚችለ የአስተሳሰብ ለውጥን ለማምጣት ነው ስትችል ነው። ያስተሳሰብን ለውጥ ለማምጣት ደግሞ ግዴታ ትምህርትን በተደጋጋሚ መስጠት አለብን። ኢትዮጵያ ቡና አምና በደጋፊ ማህበሩ አማካኝነት ተመሳሳይ ትምህርቶችን እየሰጠ ለውጦችን፣ በተለይ መሻሻሎችን አሳይቶ ነበር። ስለዚህ በተደጋጋሚ ክለቦች ይህን ጉዳይ በጣም በትኩረት ይዘው ትምህርቶችን ለደጋፊዎቻቸው ሳይፈለግ ማስተማር አለባቸው። እንዲሁም አንዳንድ ጠብ አጫሪ የሆኑ ደጋፊዎች ይኖራሉ። በተለይ የአልኮል መጠጠቅ ሰው የሚመጡ ደጋፊዎች ጭራሽ ስታዲየም እንዳይገቡ ቢከለከል ጥሩ ይመስለኛል። ጠብ አጫሪ የሆኑ ደጋፊዎች ደግሞ ክለቦች ራሳቸውን ነቅለው በማውጣት ጭራሽ ወደ ስቴዲየም እንዳይገኙና ስቴዲየም የማይገቡበት መንገድ ሊያመቻቹ ጥሩ ነው። ሌላው የእግር ኳስ ፌዴሬሽኑም በተለይ ካታንጋ አካባቢ ያሉት ወንበሮች ኦልሬዲ እየተነቀቀሉ ናቸው። ለጠብ ጥሩ መሳሪያ እየሆነ እያገለገለ ስለሆነ ሙሉ ለሙሉ ቢነቀል በጣም መልካም ነው ላለው ትንሽ ውጥረት ያለባቸው ጨዋታዎች ደግሞ ካሉ ሁልጊዜ ሁለቱ ደጋፊዎች በፍፁም እንዳይገናኙ አድርጎ ወይ ከተቻለም ከሳንጋ ሰው እንዳይገባበት ተደርጎ ቢደረግ በጣም መልካም ነውላለው አሁን ባለው የተወሰነ መሻሻሎች እንደ ይመስለ እንደዚ። አለበለዚያ ግን ምን መሻሻል ልናይ አይመስለኝም። ኦምና ታደለ፣ የሶከር ኢትዮጵያ መራይ አርታይ፣ ለሰጠን ማብራሪያ በዶችቬሌ ስም ከልብ አመሰግናለሁ። እግዜር ይስጥልኝ ኦምና፣ እኔም አመሰግናለሁ። አሁን ደግሞ አድማጮች የጀርመን ቡንደስ ሊጋንና የእንግሊዝ ፕሪምየር ሊግ ጨዋታዎችን አጥር አድርገን ለመዳሰስ እንሞክርን። በእንግሊዝ ፕሪምየር ሊግ የእግር ኳስ ጨዋታ ሊቨርፑል በሳምንቱ መጨረሻ ነጥብ ሲጥል፣ አርሰናል ድል ቀንቶታል። በአርሰናል አምስት ለሁለት አይቀጡ ቅጣት የተቀጣው ኤቨርተን ቡድን አሰልጣኝ ሮናልድ ኮይማን መሰናበታቸው ዛሬ ተገልጧል። አሰልጣኙ የተሰናበቱት ቡድኑን ለተደጋጋሚ ሽንፈት ዳርገው ወደ ወራጅ ቀጣናው በማሽቆልቆላቸው ነው ተብሏል። ሆኖም ላለፉት 27 ዓመታት ቡድኑን ካሰለ ኑ ሰባት አሰልጣኞች ጋር ሲነጻጸሩም ሮናልድ ኮይማን በአማካይ ከሁሉም የተሻለ ነጥብ ነው ያላቸው ተብሏል። ኤቨርተን በ8 ነጥብ በ18ኛ ደረጃ ላይ ይገኛል። በቶትናም ድንቅ ጨዋታ ተበልጦ አራት ለአንድ የተረታው ሊቨርፑል አሰልጣኝ የርገን ክሎፕ በበኩላቸው ለሽንፈታቸው መቶ በመቶ ተጠያቂው ቡድናቸው መሆኑን ተናግሯል። የቶትናም ሆትስፐር ጨዋታን ያደነቁት አሰልጣኙ በአንድ ግብ ልዩነት መሸነፍ ምንም ማለት አልነበረም፣ ልናስተካክለውም እንችል ነበር በማለት የአራት ለአንድ ሽንፈቱን የቡድናቸው ድክመት ውጤት ነው ብሏል። ቅዳሜ ዕለት በርንላይን ሶስት ለዜሮ ያሸነፈው ማንቸስተር ሲቲ በ25 ነጥቡ በደረጃው የመሪነቱን ስፍራ ተቆናጧል። ማንቸስ ማንቸስተር ዩናይትድ እና ቶትናም ሆትስፐር በኩል 20 ነጥብ ሆኖም በአምስት ግብ ክፍያ ልዩነት ሁለተኛና ሶስተኛ ሆነው ይከታተላሉ። ቼልሲ ከትናንት በስቲያ ዋትፎርድን አራት ለሁለት በማሸነፍ የሰበሰበው ሶስት ነጥቡ ተደምሮለት በጥቅል 16 ነጥብ ደረጃው አራተኛ ነው። አርሰናል በተመሳሳይ ነጥብ ሆኖም በግብ ክፍያ ተበልጦ አምስተኛ ደረጃ ላይ ሲገኝ ሊቨርፑል 13 ነጥብ ይዞ ዘጠነኛ ደረጃ ላይ ይገኛል። ትናንት የተከናወኑ የጀርመን ቡንደስሊጋ ሶስት የእግር ኳስ ግጥሚያዎች ደግሞ ባቻ ነጥብ ተጠናቋል። ከቬርደር ብሬመን ጋር የገጠመው ኮሎኝ ያለምንም ግብ ተለያይቷል። ፍራይቡርግና ሄርታ ቤርሊን እንዲሁም ቮልስቡርግ ከሆፍንሃይም አንድ እኩል በመውጣት ነጥብ ተጋርቷል። አያሉ ባየር ሚውንሽን ቅዳሜ ዕለት ሃምቡርግን አንድ ለዜሮ ቢረታም ከአይንትራክት ፍራንክፉርት ጋር ሁለት እኩል የተለያየው ቦሩሲያ ዶርትሞንድ የደረጃ ሰንጠረዡን ይመራል። ሀያ ነጥብ ይዞም በሶስት ግብ ክፍያ ልዩነት ባየር ሚንሽንን የሚበልጠው ቦሩሲያ ዶርትሙንድ ዘንድሮ ጠንክር ማለቱ በርካታ ጨዋታዎች እየቀሩት የዋንጫ ባለቤት መሆን ለለመደው ባየር ሚንሽን ከወዲሁ ራስ ምታት ፈጥሯል። የመኪናሽ ቅድምድም ከፊታችን ገና ሶስት ቀሪ ውድድሮች እያሉ ብሪታንያዊው የመርሴዲስ አሽከርካሪ ሌዊስ ሃሚልተን የፎርሙላ አንድ የመኪና እሽቅድምድም ዋንጫን ለአራተኛ ጊዜ ለማንሳት ተቃርቧል። ትናንት በዩናይትድ ስቴትስ ግራንድ ፕሪ ውድድር ጀርመናዊው ተፎካካሪው ሰባስቲያን ፌትልን በመቅደም በአንደኛነት ያጠናቀቀው ሌዊስ ሃሚልተን ውድድሩን በ66 ነጥቦች በመምራት ላይ ይገኛል። የፎርሙላ አንድ ሽቅድምድም ዘንድሮ ሊጠናቀቅ ሶስት ዙር ፉክክሮች ቢቀሩትም በሚቀጥለው ሳምንት እሁድ በሚኖረው የሜክሲኮ ግራንድ ፕሪ ውድድር ውድድር ሌዊስ ሃሚልተን ካሸነፈ የዋንጫው ባለቤት ይሆናል። በዘንድሮ የፎርሙላ አንድ አጠቃላይ ውድድር ሌዊስ ሃሚልተን 331 ነጥቦች ሲሰበስብ የፌራሪ አሽከርካሪ ተፎካካሪው ሰባስቲያን ፌትል 265 ነጥቦች አሉት። በሶስተኛነት ደረጃ ላይ የሚገኘው ሌላኛው የመርሴዲስ አሽከርካሪ ቫልተሪ ቦታስ 244 ነጥብ ይዞ ሰባስቲያን ፌትልን እጅግ በቅርብ ርቀት ይከተሏል። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። ማንተ ጋፍቶ ስለሽነኝ አስተያየትና ጥቆማቸው ያለየን። መልካም ጊዜ። ጤና ይስጥልኝ።